ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ዕለታዊ ስርጭት ጀመረ። ዛሬ ቅዳሜ መጋቢት 17 2008 ዓ ም ነው።

ኢኮኖሚውን፣ ማህበራዊ ህይወትን ቆጣጠራለሁ የሚል መንግስት ሊሆን የማይችል ነገር ሲያደርግ መቆየቱን እና ይሄ ቁጥጥር መንገድ ሊያስኬድ አለመቻሉን እየነገረን ያለ ደወል ነው አሁን የምናየው። አማራጮች አሉ። አማራጮቹ ግን በትክክል ሊመረመሩ ይገባል። መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርስናል? መጨረሻችን ምን ላይ ያደርገዋል? ነገሩ የተበላሸ የት ላይ ነው? ይህንን መንግስትም ራሱን በትክክል ሊመረምር ይገባል። ህዝቡም ይህንን በየአካባቢው ያለበትን ብሶት በምን ሁኔታ እንወጥተዋለን። በተለያዩ የአገሪቱ ክፍሎች ለተቀሰቀሱት የተቃውሞ እንቅስቃሴዎች መነሻ የሆኑትን ጊዜያዊ መንስኤዎችና ብሎም አነጋጋሪውን አሳሳቢ ችግሮች ይመረምራል። ከቀውሱ ባሻገር ያሉ ሁኔታዎችን በመቃኘትም መጪውን የተሻለ ለማድረግ ፈተናና እድሎቹን የሚመረምር ውይይት ነው። የሰማችሁትም በኢትዮጵያ ጉዳዮች ላይ በመጻፍ ከሚታወቁት ሶስት ምሁራን ጋር በርዕሱ ከተካሄደ ተከታታይ ውይይት የተወሰደ ነው። ሙሉ ውይይቱም ከዜናው ቀጥሎ ይቀርባል። ብርሃን ኃይሉ ዝግጅታችንን ትመራለች። በሁለተኛው አጋማሽ ደግሞ የሙዚቃ ቃና ዝግጅት እናሰማቸዋለን። አሁን የሰዓቱን የዓለም ዜናዎች እናሰማ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ የቴክኒሻኑ ሲድራክ ፍራንክሊን በመሳሪያዎች ላይ ይገኛል። የሶሪያ መንግስት ወታደሮች በእስላማዊ መንግስት ቡድን ታጣቂዎች የተያዘችውን ፓልሜራ ከተማን መልሰው ለመቆጣጠር እያካሄዱ ባሉት ጥቃት ዛሬ የከተማይቱን በርካታ መንደሮችና ቀበሌዎች ይዘዋል ጦርነቱ እየተካሄደ ያለው በአየርና በከባድ መሳሪያ ሮች ድብደባ እየታገዘ መሆኑንና ሕንፃዎች መፈራረሳቸውን እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድንና የአካባቢው መገናኛ ብዙኃን አመልክተዋል። የሶሪያ መንግስት በአጋሮቹ ታጣቂ ቡድኖች እንዲሁም በሩሲያ የአየርና የምድር ተዋጊዎች ታሪካዊቱና ጥንታዊቱ ፓልሚራ ላይ እያካሄደ ያለው ጦርነት በጥንካሬ እስከ ዛሬ ታይቶ የማይታወቅ ነው ተብሏል። ለሁለት ሳምንታት በዘለቀው ጦርነት ትናንትናና ዛሬ ብቻ 28 ወታደሮች መገደላቸውን ቃፊር ቡድኑ ገልጿል። የቤልጂክ አቃቢያነ ሕግ ዋና ከተማይቱ ብራስልስ ውስጥ በአይሮፕላን ጣቢያውና በአንድ የምድር ለምድር የከተማ የህዝብ ማመላለሻ ባቡር ጣቢያ ላይ ባለፈው ማክሰኞ ከተጣሉት የቦምብ አደጋዎች ጋር ግንኙነት አለው በተባለ አንድ ሰው ላይ ዛሬ የእስር ማዘዣ አውጥተዋል። ፋይሰል ሲ በሚል ስም የጠሩት የጠሩትን ይህንን ተጠርጣሪ አቃቢያነ ህጉ የሚከሱት የሽብር ፈጠራ ቡድን አባል በመሆን በሽብር ፈጠራ በተፈጸሙና በተሞከሩ ግድያዎች መሆኑ ታውቋል። ቀደም ሲል ፋይሰል ሼፉ የሚባል አንድ ሰው ከአይሮፕላን ጣቢያው መጥፋቱን የቤልጅግ መገናኛ ብዙሀን ዘግበው የነበረ ሲሆን ግለሰቡ ጥቃቱ በተፈጸመበት ዕለት ኮፍያና መነጽር አድርጎ በቅኝት ካሜራ የታየው ይሁን አይሁን ግን አቃቢያነ ህጉ አልተናገሩም። ይህ በእንዲህ እንዳለ በዚሁ ብራስልስ ውስጥ በተጣለው አስደንጋጭ ጥቃት ንጹሐን ወንዶችን ሴቶችና ሕጻናትን የገደሉ ወይም የረዱ ወይም ግድያውን የረዱ ወይም በውጥኑ ውስጥ የተሳተፉ ሰዎችን ፍትህ ፊት ለማቅረብ እየተከናወነ ባለው ስራ ዩናይትድ ስቴትስ ለቤልጅግ ሙሉ ድጋፍ እንደምትሰጥ ፕሬዚደንት ባራክ ኦባማ አስታውቀዋል። ፕሬዚደንቱ ዛሬ ባደረጉት ሳምንታዊ ንግግራቸው ቤልጅግ የቅርብ ወዳጃችን ነች፣ የሽብር ፈጠራን መቅሰፍት እየተዋጋን ባለንበት ጊዜ በወዳጆቻችን ላይ ጥቃት ሲፈጸም አሜሪካ አብራቸው ትቆማለች ብለዋል። ፕሬዚደንቱ እንዳሉት አንድ የፌዴራል ቢሮ የመርማሪዎች ቡድን ቤልጅግ ይገኛል። በሌላ በኩል ደግሞ የዩናይትድ ስቴትስ ኃይሎች አብድ አልራህማን ሙስጠፋ አልቃዱሊ የሚባል የእስላማዊ መንግስት ቡድን የገንዘብ ሚኒስትርን መግደላቸውን አስታውቀዋል። አብድ አልራህማን በተጨማሪ የቡድኑ የውጭ ጉዳዮች ኃላፊ መሆኑን የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር አስታውቀዋል። የአይስልን መሪዎች በመላ በመላ እየፈጀናቸውንን ብለዋል። የመከላከያ ሚኒስትሩ ትናንት በሰጡት መግለጫ ናይጀሪያ ውስጥ ህገ ወጥ በሆነ መንገድ በወጣ ወደ ሩብ ቢሊዮን ዶላር በሚጠጋ ገንዘብ ብክነት 300 የሚሆኑ ድርጅቶች፣ ግለሰቦችና ወታደራዊ ባለሥልጣናት ተከሰሱ። የቀድሞውን የሀገሪቱን ፕሬዝደንት የጸጥታ አማካሪ ለመመርመር የተቋቋመ ኮሚቴ እንዳስታወቀው ገንዘቡ ወጪ የተደረገው በተጭበረበሩ ሰነዶችና ከአግባብ በላይ በተፈጸሙ የኮንትራት ክፍያዎች መሆኑን የፕሬዝደንት ማማዱ ቡኻሪ ቃል አቀባይ ጋርባቼቡ ዛሬ አስታውቀዋል። የቀድሞ ፕሬዝደንት ጉድላክ ጆናታን የጸጥታ አማካሪ የነበሩት ሳምቦዱስ ሱኪ በሁለት ቢሊዮን ዶላር ብክነትና ከአግባብ ውጭ የሆነ ምደባ ተከሰዋል። በሙስሊሙ ዓለም ውስጥ እድገትና ብልጽግናን ለማራመድ ስትል ከሳዑዲ አረቢያ ጋር ያላትን ግንኙነት ለማደስ ሀገራቸው ማድረግ የሚቻለውን ሁሉ እንደምታደርግ የኢራን ፕሬዚደንት ሐሰን ሮሃኒ አስታወቁ። ፓኪስታን ውስጥ ያደረጉትን የሁለት ቀናት ጉብኝት ዛሬ ሲያጠናቅቁ ሮሃኒ በሰጡት መግለጫ በሁለቱ ሀገሮች መካከል ያሉ ልዩነቶችን በድርድርና በቀጥታ ንግግሮች በአጭር ጊዜ መፍታት ይቻላል ብለው እንደሚያምኑ ተናግረዋል። ኢራን ከሳዑዲ አረቢያ ጋር መቀያየም አትፈልግም ብለዋል። ሮሃኒ በሁለቱ ሀገሮች መካከል ያለው ዲፕሎማሲ ግንኙነት ካለፈው ጥር ጀምሮ እንደተቋረጠ ነው። የዩናይትድ ስቴትስ በፓኪስታን የኒኩሌር ጦር መሳሪያዎች ደህንነት ጉዳይ ላይ ያላትን ስጋት እንደማይቀበሉ የፓኪስታን ከፍተኛ የጸጥታ ኃላፊ አስታውቀዋል። ዛሬ በሶስት የአሜሪካ ምዕራባዊ ጠቅላይ ግዛቶች ውስጥ ለየዲሞክራቲክ ፓርቲው የፕሬዝደንታዊ ምርጫ ፉክክር እየተካሄደ ነው። እስከ ማጠቃለያው አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ ጣቢያ ዝግጅታችን ይቀጥላል። በነገራችሁ ላይ በ19 ሜትር ባንድ በ15630 ኪሎ ሄርትስ፣ በ22 ሜትር ባንድ በ13860 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 በ1208 እና በ1241 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቤት 172008 ዓ ም ዝግጅታችን ነው። ኢትዮጵያ ወዴት በአነጋጋሪው ወቅታዊ የኢትዮጵያ ጉዳዮች ዙሪያ ትኩረት የሚያደርገው ውይይት ከቀውሱ ባሻገር ያሉ ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎችን በመቃኘት መጪውን የአገሪቱን ዕጣ አስመልክቶ ብርሃን ለመፈንጠቅ ይጥራል። የውይይቱ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ በኢትዮጵያ የታሪክና የፖለቲካ ጉዳዮች መጻሕፍት የጻፉ ዶክተር ዳንኤል ተፈራ በዊስኮንሲን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር እና ተመራማሪ ፕሮፌሰርና በወቅታዊው የሰሞንኛ ጉዳይ የጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሑፎች ያቀረቡ እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት የተሰማሩ ናቸው። ቀድሞ የአዲስ አበባ ዩኒቨርሲቲ ውስጥ በመምህርነትም አገልግለዋል። በኢትዮጵያ ላይ ያተኮሩ ጽሁፎችን በማተም የሚታወቁ ናቸው። እንግዶቻችንን ያወያየው አሉላ ከበደ በተከታታይ የቀረቡት የቀደሙ ዝግጅቶች የታከሉበትን ሙሉ ቅንብር እንደሚከተለው ይዞ ቀርቧል። ዶክተር ዳንኤል ተፈራ፣ አቶ ፈቃደ ሸዋቀና፣ ዶክተር ሽመት ሲሻኝ በኢትዮጵያ ወቅታዊ ጉዳዮች ላይ የሚያተኩር ውይይት ነው። ለውይይቱ ስለተገኛችሁ ለጊዜያቸው አመሰግናለሁ። በጣም የሚያወዛግቡ የሚያነጋግሩ ጉዳዮች በአንድ ጊዜ እየተፈጸሙ ያሉበት ሰዓት ነው። በሀገሪቱ ውስጥ የሚካሄዱትን ሁኔታዎች ብዙዎች በቅርበት እንዲከታተሉ ያደረገ የውጭም ሆነ የዓለም አቀፍ ማህበረሰብን ትኩረት የሳበ የዜና ማሰራጫዎች የዕለት ተዕለት መነጋገሪያ ወደመሆን የተቃረበ ሁኔታ በሀገር ውስጥ እየታየ ያለበት ነው። ከዚህ የሚያሳስብ ነገር ባሻገር ምናልባትም ሊመጡ የሚችሉ ሁኔታዎችን ወደ አዎንታዊ ሁኔታ እንዴት ሊያመሩ ይችላሉ? ምንስ አይነት ጉዳዮች የትኛውን ሁኔታ ይከስታሉ? የኢትዮጵያ መንግስት ራሱ ችግር አለ ብሎ የተቀበለበትና ኃላፊነት ወስዳለሁ ያለበትን ጨምሮ የኢትዮጵያን ሁኔታ እንደሚከታተል በቅርበትም በኢትዮጵያ ጉዳይ ላይ እንደሚጽፉ ባለሙያዎች ዛሬ ያለውን ሁኔታ እንዴት ትገመግሙታላችሁ? ዶክተር ሹመት እርሶን ላስቀድም። መልካም፣ እኔ አሁን እንደማያው የጨው ክምር ሲናድ ሞኙ ይስቃል ብልጡ ያለቅሳል እንደሚባለው አሁን ያለው ሁኔታ እጅግ በጣም ያሳስበኛል። እርግጥ ይሄ መከፋት የወለደው ብሶት ነው። ነገር ግን ይህንን ብሶት ደግሞ የሚመራው ኃይል ከሌለ መጨረሻው ለሁሉም የሚያምር አይሆንም እና እኔ አሁን ሁኔታውን ስገመግመው በእውነቱ አሁን ያለው ሁኔታ መንግስት ባለፈው ሀያ አምስት ዓመት የዘራውን እያጨደ ነው ታዲያ ለማንም አይበጅም። እርግጥ አንዳንዶቹ ሁኔታው ገንፍሎ በመውጣቱ ምናልባት አሁን በስልጣን ላይ ያለውን መንግስት የሚቃወሙ ይህንን እንደ አጋጣሚ ሊቆጥሩት ይችላሉ። ነገር ግን ያን ተቃውሞ ደግሞ አመጣጡንም አካሄዱንም የሚቀይ ሰው ከሌለ የሚሄድበትን መንገድም አናውቅም እና ኢትዮጵያ አሁን ያለችበት በዚያ ሁኔታ ይመስለኛል ከውጭ ሆኜ ስገመግመው። መልካም ዶክተር ዳንኤል ተመሳሳይ ጥያቄ ነው ለእርሶም ወረውረው፣ እርሶስ አሁን ያለውን ሁኔታ በምን መልኩ ይገመግሙታል? የአሁኑን ችግር ሰፋ አድርጌ ለማየት ፈልጋለሁ። የዛሬ ሀያ አምስት አመት የቀድሞ ኮሚኒስት ሀገሮች ወደ ዲሞክራሲ ሲሸጋገሩ ኢትዮጵያ ልትሸጋገር አልቻለችም። ምክንያቱም የዲሞክራሲ ኃይል አልነበራትም። በጦር ኃይል አሸንፈው የያዙት የሰሜን አማጽያን እንዲሁም ደግሞ ሌሎች ከደቡብ በኩል እንደ ኦነግ ያሉ በመተባበር ኢትዮጵያን ወደ ዲሞክራሲ ሊያሻግሯት አልቻሉ። የዛ ጠንቅ ነው አሁን የሚታየው ያን ጊዜ የተጸነሰ የክልል አስተዳደር የመሬት ይዞታ ለመስተካከል እነሱ ናቸው። ለሀያ አምስት አመትም ህዝቡን ሲያጣሉ የቆዩ። አሁን ደግሞ የመሬት እጥረት እየተፈጠረ በመምጣቱ የከተማ መስፋፋት፣ የህዝብ መብዛት፣ እነዚህን የመሳሰሉ ነገሮች ውጥረት ፈጥረዋል። በሀገሪቱ መንግስት ዋና ገቢ አድርጎ የያዘው የመሬት ክራይ ነው እና ይሄ ደግሞ ከህዝቡ ጋር ሊያጋጭ ችሏል። ምክንያቱም ህዝቡ የመሬት ባለቤትነት የለውም፣ የመጠቀም መብት ብቻ ነው። ስለዚህ የመሬት ፍላጎት እየበረከተ በሄደ ቁጥር፣ መንግስት ደግሞ ገቢ እያስፈለገው በሄደ ቁጥር፣ የመሬት የመጠቀም መብት የተሰጣቸው ሰዎች፣ በተለይ ገበሬዎች፣ ያ መብታቸው እየተወሰደ ነው። የመጠቀም መብት ነው። የባለቤትነት መብት ያቆመው በቀድሞው መንግስት ነው። በመንግስቱ ኃይለ ማርያም መንግስት ጊዜ ነው መሬት በአጠቃላይ በመንግስት እጅ እንዲያዝ ሲደረግ ነው። ስለዚህ ይሄንን መመልከት ያስፈልጋል። የሚፈጠሩት ችግሮች ከዚህ መሰረታዊ ችግር ጋር የተያያዘ ነው ማለት ነው። መልካም፣ አቶ ፈቃደ፣ እርሱም ያን የመጀመሪያ እድል ልስጦ፣ እርሶስ እንዴት ይገመገሙታል? ቅድም ዶክተር ሹመት እንዳለው ባለፉት በርካታ አመታት ሲጠራቀሙ የቆዩ ችግሮች ከመጠራቀማቸው ብዛት አሁን አንዳንድ የምናያቸው ምልክቶች ከብዛታቸው ፈንቅለው ለመውጣት የሚያደርጉትን ሙከራ ይመስላል። በርካታ የህዝብ ብሶት በተለያየ መንገድ መጀመሪያውኑ አሁን ስልጣን ላይ ያለው መንግስት ሁሉንም ነገር በቁጥጥር መንገድ እፈታለሁ የሚል ውሳኔ ላይ የደረሰ ይመስላል። ሁሉን ነገር በመቆጣጠር ቀደም ሲል ከነበረ የኮሚኒስት አስተሳሰብ ብዙዎቹም አሁን ስልጣን ላይ ያሉትና ይህንን ስርዓት የመሰረቱት ሰዎች ያምኑበት የነበረውን እምነት ብዙ የቀየሩ አይመስልም። እና ዓለም አቶ ዳንኤል እንዳለው ዓለም በርከት ብሎ በብዛት በተለይ ኮሚኒስት የነበሩ ሀገሮች እየተቀየሩ ሲሄዱና ዲሞክራሲን ይቀበሉ የህዝብ ተሳትፎ ያለበት መንግስት ለማቋቋም ሙከራ ሲያደርጉ እኛ ሀገር በቁጥጥር ላይ የተመሰረተ ሁሉም ነገር መንግስት ተቆጣጥሮ በሀገሪቱ ውስጥ ለውጥ ያመጣል ወይም ጠቅላላ መብቶችን ህዝብ፣ አካሄዶችን፣ ኢኮኖሚውን፣ ማህበራዊ ህይወትን የህዝቡን እቆጣጠራለሁ የሚል መንግስት በእጅጉ በየዋህነት ማለት ሞኝነት ሊሆን የማይችል ነገር ሲያደርግ መቆየቱን እና ይሄ ቁጥጥር መንገድ ሊያስኬድ አለመቻሉን እየነገረን ያለ ደወል ነው። አሁን የምናየው መልካም እና አደገኛ የሆነ ሁኔታ ነው ያለው። ብዙ ሰዎች አሁንም ይህንን መቆጣጠር መንግስት የሚቆጣጠረው ሊመስለው ይችል ይሆናል። እንደተባለውም አንዳንዶቻችን ለውጥ የምንፈልግ ሰዎች ለለውጥ የሚሆን ነገር ይመስለን ይሆናል። ምን አይነት ለውጥ፣ ወዴት ነው የምንሄደው የሚለው ነገር ብዙ ሰው ያጤነው አይመስልም እና እድልም አደጋም አንድ ላይ የያዘ አጋጣሚ ውስጥ ነው ያለ ነው የሚመስለኝ። መልካም እድልም አደጋም የያዘ ብለዋል አቶ ፈቃደ። ወዴት ነው ሀገር እየሄደች ያለችው? አሁን ያሉት ሁኔታዎች በምን መልኩ ቢያዙ ምን አይነት ሁኔታዎችን ይከስታሉ? በዝርዝር የምንመለከታቸው ነጥቦች ናቸው። ከወቅታዊ ግምገማው ሳንርቅ አንድ ሁለት መሰረታዊ ነጥቦችን ለመንደርደሪያ ላቅርብና በየበኩላችሁ አጠር አጠር ያሉ አንዳንድ ሀሳቦችን ሰንዝራችሁ ያን የወደፊት የሚባል የነገ አቅጣጫ ወደምትገመገሙበት እንሻገራለን። በአንድ በኩል በዜና ዘገባዎች ጎልተው የሚሰሙ ከዜጎች ነጻነት ጋር የሚያያዙ የንግግር ነጻነት፣ በነፃ የመሰብሰብና የመደራጀት የፖለቲካ መብቶች የሚባሉት፣ የመገናኛ ብዙኃን ነጻነት፣ የሰብአዊ መብት አያያዝ፣ የምጣኔ ሀብት እድገት በአዎንታዊ የሚገለጹት ውስጥ በተከታታይ ዓመታት የምጣኔ ሀብት እድገት ተዘግቧል ቢባልም ተጠቃሚ ያደረጋቸው የህብረተሰብ ክፍሎች ጥቂት እና ወሱን ናቸው የሚለው የሚተችበት አለ። በአንጻሩ የመሰረተ ልማት ግንባታም በተሻለ ሁኔታ ከተሰሩት ውስጥ የሚዘገብበት ሆኖ ሳለ እነኚህ ሁኔታዎች ቀደም ብላቸው ያነሳችኋቸው ለህብረተሰብ ተቃውሞ ካነሳሱት ሁነኛ ተጨባጭ ምክንያቶች ውስጥ ናቸው የሚለው የፖለቲካ ምህዳሩን መጥበብ ጨምሮ ተቃዋሚ ኃይሎች በተደጋጋሚ የሚያነሷቸው ናቸው። እስኪ እዚህ ላይ እናንተ የሚታያችሁን ፈንጥቁ። ይሄ በ ሀያ አምስት ዓመታት ሂደት ውስጥ የተጠራቀመ ብሶት ነው በየአመቱ የተባባሰ እንጂ የተሻሻለ ባለመምጣቱ የመጣነ ያላችሁትን በእነኚህ አንኳር ሁኔታዎች ውስጥ እስኪ ፈንክተን እንመልከት የትኞቹ ሁኔታዎች ዛሬ ችግር ስለሆኑ ነገም አደጋ ሊደቅኑ ይችላሉ የሚለውን ለመመልከት እድል ይሰጣል አሁንም ወደ ዶክተር ሹመት ነው የምመለሰው አዎ እኔ እንግዲህ መቼም ዋናው ችግር ብዬ የማየው ምሰሶውን ማጽናቱ ላይ የተደረገው ስንፍና ነው። እንግዲህ አጋጣሚ በሆነም ጉዳይ ይሁን ወይም ለጊዜው ይሰራልናል ብለው አሁን በስልጣን ላይ ያሉት ኃይሎች የወሰዱት ዋናው ይህን ሁሉ ሰብስቦ የሚይዘው አጣብቆ የሚይዘውን መሰረት በማድከም ተቀጣይ የሆኑትን ምንነቶች እና ኃይሎች ነው ሲያጎለብቱ የቆዩት። ይህ ሁሉ የተለፋበት እድገቱም ሆነ በመጠኑም ቢሆን የተገኘው ውጤት ሊጠበቅ የሚችለው ያንን ደግፎ የሚያኖረው ምሰሶ ሲኖር ነው። ምሰሶው ከተናጋ ወራጁ አይዝም። ተታውቆ አይቆይም። ትልቁ የተሳተው ነገር ብዬ የማስበው ይሄ ነው። እነዚህ ነገሮች ተደጋጋፊ በማድረግ ፈንታ አንዱን ተፎካካሪ እንዲሆን አድርገው ነው ያጣመሩት። ይህንን ግልጽ ለማድረግ አገርም ውስጥ ያሉ አሁን በቅርቡ ተሰብስበው የነበሩት ከጠቅላይ ሚኒስትሩ ጋር ይወያዩ የነበሩ ምሁራን ሁሉ ያስታወሱት ጉዳይ ነው። ዋናው ዋናው መሰረት ላይ ትኩረት አልተደረገበትም። ከፍተኛ የሆነ ብዥታ እንዲፈጠር ተደርጓል። ይህም በመሆኑ የሚደረገው ስራ ሁሉ የእምቧይ ካብ እንዲሆን አድርጎታል። ሌላው ተቃዋሚዎቹን እንደ ጠቃሚ እንደ አስፈላጊ በማየት ፈንታ በተቃዋሚዎቹ ላይ የሚደረገውን ድል እንደ ትልቅ ውጤት የማስቆጠር ችግር ያለው በዚያ መንግስት በኩል። በእውነቱ ፊታችን በመስተዋት ካላየን በስተቀር ጽዳታችንን ለመጠበቅ በጣም እንቸገራለን። እላያችን ላይ ያለውን ጉድፍ ልናነሳው አንችልም። ተቃዋሚ በማጥፋት አንድ መንግስት እዛው ላይ ያለውን ቆሻሻና ጉድፍ እንዳያይ ነው የሚያደርገው። ያንን ካጠፋ በኋላ የሚሰራቸው ነገሮች ሁሉ በእውነቱ ድራማ ነው የሚሆነው። ምክንያቱም ችግሩን የሚነግረው የለም፣ እውነቱን የሚያወጣለት የለም። ማሰብ የሚችሉትን ኃላፊነት የሚሰማቸውን ተቃዋሚዎች ካጠፋ ያንን የተቃውሞውን መስክ የሚቆጣጠረው ያን ማድረግ የማይችል የአይነት አስተሳሰብ እና ችሎታ የሌለው ሀይል ይሆናል። ተቃውሞ መምጣቱ አይቀርም። አሁን ያንን ተቃውሞ እና የተቃውሞውን መድረክ እነማን የያዙት? ኃላፊነት ያላቸው ሊነጋገሩ ሊስማሙ ሊወያዩ የሚችሉ ሀይሎች ናቸው ወይስ በፍጹም ለመነጋገር እና ሊስማሙ የማይችሉበት ደረጃ ያነሱ ሀይሎችን ነው የሚለው ነው እና ያ መንግስት የተሳነው አሁንም ዞር ብሎ ማየት ያቃተው እንዲሁ ራሱ በሚሰራቸው ፕሮፓጋንዳ ብቻ እየመረቀነ ሁኔታዎቹን አይኑን ጨፍኖ የሚሄደው ይህንን ሀቅ መረዳት ካለመቻል ይመስለኛል። እርግጥ ከተቃዋሚ ጋራ መስራት ቀላል አይደለም። ነገር ግን የሚያዋጣው በመጨረሻ ለሁሉም ቢሆን የሚበጅ ውጤት የሚገኘው ልዩነት ካላቸው ሰዎች ጋር አብሮ መስራት የተቻለ እንደሆነ ነው እና በአገራችን በተቃዋሚ ድርጅቶችም ይሁን በጋዜጦችም ቢሆን ይህንን አይነት ሁኔታ አላየንም። አሁን ከአንዱ ጫፍ አንስተን ሌላው የኢትዮጵያ ጫፍ በምንሄድበት ጊዜ አውቶቡስ ማቆሚያ ላይ አንድ ጋዜጣ እንኳን አናይም። ይሄ ማለት ብሔራዊ አገራዊ የሆነ ውይይት የለም፣ ናሽናል ዲስኮርስ የለም ማለት ነው። ይሄ እስከሆነ ድረስ አገራዊ መድረክም የለም። አገራዊ መድረክ በሌለበት ሁኔታ ደግሞ የዚህ ሁሉ ሰው ሀሳብ ወደ አንድ አቅጣጫ ለመሳብ ተጽዕኖም ለማሳደር እጅግ በጣም ያስቸግራል እና ይሄ በሌለበት ሁኔታ ፍልሰት፣ ኒሂሊዝም ነው እንግዲህ ሊከተል የሚችለው እና እነዚህን ያስቡ የነበሩ ጋዜጠኞች በሙሉ ሰብስቦ ወይ እስር ቤት መጣል ወይም ደግሞ ለስደት መዳረግ በትክክል ሊያናግሯቸው እና ሊያወያዩቸው ሊከራከሯቸው የሚችሉትን ተቃዋሚ ኃይሎች ማሰር፣ ማሳደድ ይሄ በሆነበት ሁኔታ እየተሰራ ያለው የልጆች ጨዋታ ይሆናል። ድራማ ነው የሚመስለው። ፓርላማውን ያየን እንደሆነ በእውነቱ አንድ እንኳን የተለየ ሀሳብ የሚያቀርብ ሰው የለም። ይሄ ለመንግስትም ቢሆን ጸጋ ሊሆን አይችልም፣ አጥፊው ነው የሚሆነው። እና በሳልነት ማለት እነዚህን ችግሮች አይቶ እንደገና ራስን መርምሮ ወደ ተሻለው መንገድ መቀናት ነው እንግዲህ ትልቁ ችግር የሆነው ይህንን እያየን አይደለንም አሁን መልካም በዝርዝር ተመልክተዋል ዶክተር ሹመት ዶክተር ዳንኤል እሺ የኢትዮጵያ አስተዳደር ዲሞክራሲያዊ አይደለም እና እዚህ ላይ ብዙም መከራከር አያስፈልግም ያነሳቸው ጉዳዮች በሙሉ የዲሞክራሲ ጥያቄዎች ናቸው ዲሞክራሲ ነው እነሱን ሊያሻሽል ሊያቃልል የሚችለው ስለዚህ ተቃዋሚ ለተባሉት ክፍሎች ምንድን ነው የሚፈልጉት? ተቃዋሚዎች ኢትዮጵያን ወደ ዲሞክራሲ ለማሻገር ነው ወይስ ይሄኛውን መንግስት ለመቃወም ብቻ ነው የሚል ጥያቄ አለ። እሱን አልመለሱም። ተቃዋሚዎች መመለስ አለባቸው። ወደ ዲሞክራሲ ለመሸጋገር ሁሉም መሳተፍ አለበት። ከፍ ያለ ኃይል ያስፈልጋል። ዲሞክራሲን ለመፍጠር መንግስት መሳተፍ አለበት። ተቃዋሚዎችን መሳተፍ አለባቸው። በመጀመሪያ ግን እነዚህ ተቃዋሚ ክፍሎች፣ ተቀናቃኝ ክፍሎች ምንድን ነው የሚፈልጉት? ይሄንን በዝርዝር ለኢትዮጵያ አንድ አይነት እቅድ ማሳየት አለባቸው። ያቀረብኩት ጽሑፍ ላይ ቅድም ጠቅሰዋል። ይሄ በተለይ በተማሩት ክፍል አይሰማም። ይሄ መቅረብ አለበት። ኢትዮጵያ ውስጥ ዲሞክራሲ ኢትዮጵያ ውስጥ ዲሞክራሲ የለም። ስለዚህ እዛ ላይ ብዙ ጭቅጭቅም አያስፈልግም። ካጀማመሩም የኢትዮጵያ ይሄ ያለው መንግስት ዲሞክራሲያዊ ሆኖ አይደለም የመጣው። በሚሊተሪ ሀይል አሸነፈ። ለንደን ስብሰባ የዛሬ ሃያ አምስት ዓመት ነበር። በኒውዮርክ ታይምስ በዋሽንግተን ፖስት ላይ ጽፍ ያለው ይሄ ተገቢ አይደለም። የኢትዮጵያ ሕዝብ አልተሳተፈበትም። እንዲያውም ጠቅላይ ሚኒስትሩ አቶ ተስፋዬ ድንቃ አልተሳተፉም። የጊዜውን ጠቅላይ ሚኒስትር ነው የሚሉን የነበሩት፣ አልተሳተፉም። እነዛ ሁሉ ክፍሎች ቢሳተፉ ዲሞክራሲ ይመጣ ነበር። እሱ አልመጣም። አሁን ወደዛ እንሂድ። ወደፊት ለማድረግ ግን እነዚህ ተቃዋሚ የሚሉት ክፍሎች ዲሞክራሲ ነው የምንፈልገው ዲሞክራሲን ለማምጣት ደግሞ የሚፈለጉ ነገሮች አሉ። ለኢትዮጵያ ሶስት ነገሮች ከዚህ በፊት በእናንተ ሬዲዮ ላይ ቀርቤ ተነጋግረን፣ አሁን ጊዜ አላጠፋም። ሶስት ነገሮች አሉ። አንደኛ ይሄ በክልል የተበላው ሀገር የግለሰብ መብትና ዲሞክራሲያዊ የውስጥ አስተዳደር መኖር አለበት። ሁለተኛ የመሬት ጉዳይ እና የኢትዮጵያ ኢኮኖሚ ላይ ስምምነት መደረስ አለበት። እነዚህ ሳይኖሩ መንግስትን እንቃወማለን ማለት ዲሞክራሲያዊ አይደለም። ሁሉም መሳተፍ ይኖርበታል። ዲሞክራሲን ለማምጣት ይሄ ነው። አመሰግናለሁ። መልካም። በወቅታዊ የኢትዮጵያ ጉዳይ ይልቁንም ደግሞ ሰሞንኛው ከፍተኛ ውጥረት የሚታይበትን ሁኔታ መነሻ ያደረገ ወደ ኋላም ረጅም ዓመታት የተጓዘውን የኢትዮጵያ ሁኔታ ነው የቃኛችሁት። ኢትዮጵያ ወዴት እያመራች ነው የሚለውን እንመልከት። አቶ ፈቃደ የእርሶን ቃል ላስታውስ። አሁን ኢትዮጵያ ያለችበት ሁኔታ ዕድልም ፈተናም የደቀነ ነው ብለውታል። በአንድ በኩል ከዚህ አሁን ካለ ሁኔታ ሊሻሻል የሚችል መፈጠር የሚያስችል እድል አለ የሚለውን የሚያመላክት ይመስላል። በሌላ በኩል ቀደም ብላችሁ የዘረዘሯቸዋቸውን ፈተናዎች ነው የሚጠቁመው። ያ እድል እንዲገኝ ምን አይነት ሁኔታዎች መፈጠር አለባቸው? ፈተናውስ የሚሆነው ምን ቢሆን ነው? በእድልና ፈተና ያነሱትን ግራና ቀኝ በሚሰለፉ ሀሳቦች እስኪ ይዘርዝሩ። እሺ፣ ጥሩ ጥያቄ ነው። አለ ምለው እድል አሁን ዘግይቶ እንደሆነ አላውቅም፣ ምናልባትም የዘገየም ይመስለኝ አገሪቱ ውስጥ ያለውን አጠቃላይ ችግር ማህበራዊ፣ ኢኮኖሚያዊ እና ወደ ቀውስ አቅጣጫ የሚመሩትን ሁኔታዎች፣ በየአካባቢ ያሉትን አመጾች፣ የሕዝብ ጥያቄዎች፣ እምቢተኝነት፣ ያንንም ተከትለው በመንግስት በኩል እየተካሄደ ያለው በጣም አንዳንድ ጊዜ በጣም የሚዘገንን አይነት ጉልበት ለመደፍጠጥ የሚደረግ ሙከራ፣ እነዚህ አጠቃላይ ሁኔታዎች ቆም ብሎ ማሰብ የሚጠይቁ ናቸው እንጂ እንደ በፊቱም ሊቀጥሉ የማይችሉ አሁን እየተካሄደ ባለበት ሊፈታ በሚሞከርበት መንገድ ሊፈቱ የማይችሉ መሆናቸውን ተገንዝቦ፣ በመንግስት በኩል በተለየ አብዛኛው በርደን ችግሩን ባለቤት እና ትልቁን ቁልፍ የያዘው መንግስት ስለሆነ በመንግስት በኩል ሁሉም ያገባኛል ባይ የሆነ የሀገሪቱ ዜጋ የተደራጀም ያልተደራጀም ሊወያይ የሚችልበትና የችግሩ መሰረት የሆኑ ነገሮችን ነጥረው ወጥተው መፍትሄ የሚፈለግበት መንገድ ላይ ሳይውል ሳያደር በደንብ መምከር የሚያስፈልግ ይመስለኛል። ብዙ ነገሮች ናቸው፣ ቀላል አይደለም። ያለው ችግር አንድ ዳይሜንሽን ብቻ አይደለም፣ ማህበረሰባዊ ነው፣ ኢኮኖሚያዊ ነው፣ የብሔረሰብ ችግር ሀገር፣ መንግስት ቀደም ብሎ ዋና የፖለቲካ የመደራጃ እና የፖለቲካው ምሰሶ አድርጎት የነበረው የብሔረሰብ ጥያቄ ወይ አልፈታውም፣ እንደውም ጭራሽ ችግሩን አባበሶት። ምናልባትም አሁን ይመስለኛል ኢትዮጵያ ውስጥ በደንብ ሲስተማቲክ የሆነ ስርዓት ያለው የብሔረሰብ ጭቆና የሰፈነው አሁን ነው የሚመስለኝ። እንደውም በፊት ከነበሩ ስርዓቶች ሁሉ ተቃራኒውን ነው አድርጎ ቁጭ ያለው፣ ከሚሰብከን ተቃራኒ ማለት ነው። መንግስት እና ሲሪየስ የሆነ የምክር ጊዜ ነው። የህዝቡን ተወካዮች፣ በተለይ ተቃዋሚ ድርጅቶች በሙሉ ሊሳተፉ የሚችሉበትና ሀሳባቸው ድምጻቸው ሊሰማበት የሚችል መንገድ ነው። ሌሎችም ምሁራንም ሁሉም ኢትዮጵያዊ አሁን ልክኛ እንዳደረግ ነው በዚህ ጉዳይ ላይ መወያየትና የችግር መፍቻ ሀሳብ ማመንጨት እና የመነጨው ሀሳብ ስራ ላይ እንዲውል ለማድረግ የምንሞክርበት በተቻለ መጠን ኢኖቬቲቭ ማለት የፈጠራ ራ ሁሉ ጨምረንበት ሀገራችን የሚስማማ ብዙ ጊዜ ከሌላ ሀገር እንገለብጣለን እያልን ነው ጣጣ ውስጥ የምንገባውና ኢትዮጵያን በማወቅ ላይ የተመሰረተ ለኢትዮጵያ የሚስማማ ከታሪካችንም ከራሳችንም ነባራዊ ሁኔታ ጋራ የሚመጣጠን መፍትሄ መፈለግ መቀመጫ ይኖርብናል። አሁን እንደ ተግብራችን ዘርግተ ሳይሆን ማጣዳፊ መፍትሄ የምንፈልግበት ወቅት ላይ ያለን ነው የሚመስለኛው። መልካም ዶክተር ሹመት፣ ወደ እርሶ ልመጣ ነው። በእድልና በፈተናው ጎዳና ወደ ሁነኛ የተሻለ አማራጭ ለማምራት እስኪ ቀጥተኛውን ጭብጦች እያነሳን ገፋ እናድርግ። እንቅስቃሴውና በእንቅስቃሴው የሚገኙ ተዋናዮቹን ማንነት አጠቃላይ የኢትዮጵያን ህዝብ ፍላጎትና ተስፋም ጨምሮ እንዲሁም ደግሞ የኢትዮጵያ መንግስት ራሱ በአሁኑ ሰዓት ችግር መኖሩን አምኗልና በአሁኑ ሰዓት በኢትዮጵያ ውስጥ የሚታየው የምንነጋገርበት ከፍተኛ ውጥረት የሰፈነበት የፖለቲካ ቀውስ ባሻገር አገሪቱን የመታው ከፍተኛ ድርቅም አለ። ዓለም አቀፍ ትኩረት የሳበ በመንግስት ግምት እንኳን ከአስር ሚሊዮን ያላነሰ ሕዝብ ለረሃብ የተጋለጠበት ነው። ፕሮፌሰር ሹመት የታሪክ ምሁርም እንደመሆነው ቀደም ሲል የተሰሩ ስህተቶች እንዳይደገሙ ከታሪክስ ምን መማር ይቻላል? ይህን እድልና ፈተና መሀከል እየታየ ያለ ሁኔታ ከታሪክስ ምን መማር ይቻላል? ይህን እድልና ፈተና መካከል እየታየ ያለ ሁኔታ ወደ እድሉ አማራጭ ለመውሰድ ምን መፍትሄዎች፣ ምን አይነት ሁኔታዎች እስከ ግምት ሊገቡ ይገባል ይላሉ። እሺ፣ እንግዲህ ወደ ታሪክ ትንሽ ዘወር አድርገን ብለኛል ልውሰዳችሁ እንዲያውም በጣም ራቅ አድርጌ በአስራ ስድስተኛው ክፍለ ዘመን መጨረሻ አጼ ሰርጸ ድንግል በጣም ኃይለኛ የሆኑ ንጉስ ነበሩ እና የነገስታቱን መበርታት የማይወዱት ያ የአካባቢው መሳፍንቶች ደግሞ ከዚህ በኋላ የሚመጣው ንጉስ የደከመ እንዲሆንላቸው ሲጣጣሩ ስለነበረ በተደጋጋሚ ዙፋን ላይ የወጡትን ነገስታት በመውጋት በማዳከም ብዙ በኋላ ዘመን መሳፍንት ብለን የምንጠራው ሁኔታ ወደሚወስድ አይነት መንገድ ያካሂዱ ቆዩ። በመጨረሻ አንድ ዘድንግል የሚባል ንጉስ አነገሱና ሙሉ በሙሉ ሊቆጣጠሩት ሲፈልግ፣ እኔ እኮ ህዝቡን ባላገሩን ይዤ ይህን ሁሉ መኳንንት በወጋውና ባሸነፈው ህዝቡም ነጻ ይሆናል አገርም ሰላም ይሆናል ብሎ ገጠማቸው። ግን ተሸነፈ። ባላገርም ጥሎት ሸሸ። ንጉሱን ከገደሉ በኋላ እዛ የተሰበሰቡት መኳንንቶች ከዚህ በኋላ እንግዲህ ነፃ የምንሆነው በላያችን ላይ ማንም ያልመጣብን እንደሆነ፣ ሁላችንም በየሀገራችን የየሀገራችን ንጉስ እንሁን ብለው ሄዱ። ሶስት አመት አልሞላም፣ እንደገና እስበሳቸው። ምክንያቱም አንዱ ከአንዱ ጎልቶ መውጣት ስለሚፈልግ በዚያ ጦር ሜዳ ላይ ሰላምን ሳይሆን የሚቀጥለውን ትልቅ ችግር ነው ፈጥረው የተለያዩት። እንደተባለውም እንደዚሁ ትልቅ አመፅና ትልቅ መናጋት ተፈጠረ በዚያ ሀገር ውስጥ። በዚህ ምክንያት ነው በኋላ እነሱ ስኒዎች ነፋሴ ለደስ መጥተው በጣም ጠቅለል ያለ ሁኔታ የፈጠሩትና የተሻለ የተረጋጋ ሁኔታ የተፈጠረው። አሁን ይሄ እድልና ፈተና የሚለው በእውነቱ እድል ከተባለ የሚሰጠን እድል አገሯ ምን ያህል በቋፍ ላይ የምትገኝ መሆኗን እንድናይ ህዝቡም መንግስትም እንዲረዳ ምናልባት እድል ፈጥሮ ሊሆን ይችላል። መንግስትም ቢሆን ስልጣን በሸር እና በሴራ ከዘለቄታው ሊያዝ እንደማይችል አስተማማኝ የሆነ ሰላም ለሁሉም የሚበጅ ለመንግስትም፣ ለህዝብም ለተቃዋሚውም የሚበጅ ሁኔታ የሚመጣው መሀል መንገድ የተገናኙ እንደሆነ ነው እንጂ ሁኔታዎችን ዘለቅ ላለ መንገድ በተለያየ ሴራና ሽረባ ማስቀጠል እንደማይቻል በደንብ ያሳየ ይመስለኛል። ይሄ ሁኔታ ህዝቡም ቢሆን ከዚህ ብዙ ሊማር የሚችልበት ሁኔታ አለ። ሁሉም ግርግር የሚበጅ መንገድ አይከፍት። ትልቅ ኃላፊነት ይጠይቃል። እንዲህ ያለ ሁኔታ ወደ ኋላ መለስ ብለን እጅግ በጣም የተበላሹ ጉዳዮችን፣ እጅግ በጣም የተጎዱ አገሮች እንዴት እዚያ ደረጃ እንደደረሱ በምናይበት ጊዜ በዚያ ወቅት ይህንን መረዳት አለመቻለሁ በኋላ ሊመልሱት የማይችሉት ችግር ፈጥሮ የሚያልፈው እና ህዝብም ቢሆን ተቃውሞውን የሚገልጽበት እንዲሁም ደግሞ ብሶቱን የሚያስታርቅበት ለወደፊት ለአገር ይበጃል ብሎ የሚሰራቸው ነገሮች ሁሉ መጤን ያለበትና በሰከነና በእርጋታ መካሄድ ያለበት ሁኔታ ነው እና ይሄ ሁኔታ ሁሉንም የሚፈትን ነው። መንግስትን ብቻ ሳይሆን መንግስትንም እናስወግዳለን የሚለውን ሀይል ወይም ይሄ ሁኔታ ይለወጥልን የሚለውንም ሀይል ቢሆን ትልቅ ግንዛቤና እና ጥንቃቄ እንዲያደርግ የሚያሳይ ነው። አሁን የኢትዮጵያ ህዝብ ወደ መቶ ሚሊዮን እየተጠጋ ነው። ይህንን ህዝብ ማስተዳደር ቀላል አይደለም። ከባድ ኃላፊነት ነው፣ ከባድ ሸክም ነው። ይህንን ሸክም ደግሞ እንደ ቀላልና እንደ ልጆች ጨዋታ፣ እንደ ድራማ ማየት የለብንም። ሁኔታ የሌላቸው ምርጫዎች ማካሄድ፣ እንደገና በሁለተኛና በሶስተኛ ወሩ እሳት ለማጥፋት ከዚህም ከዚያም መጣደፍ፣ ይሄ ይሄ ሁሉ ይህንን ኃላፊነት ለተሸከመ ኃይል በእውነቱ እጅግ በጣም ከባድ እና አርቆ ማሰብን የሚጠይቅ መሆኑን ተገንዝቦ ያለፍባቸውን ጎዳናዎች ማየት፣ ሁኔታዎቹን እንደገና መመርመር፣ አስፈላጊዎቹን እርማቶች በየ ጊዜው ማድረግ። ተቃዋሚውም ቢሆን ዘለቄታ ያለው ለውጥ የሚያገኘው ምናልባት መሰባሰብ ሲጀምር፣ እንዲሁም ደግሞ የሚጠይቃቸው ጥያቄዎች ከዛሬ አስር ዓመት ከዛሬ ሀያ ዓመት ከዛሬ ሰላሳ ዓመት በኋላ ምን ያመጡልናል የሚሉትን ዛሬ ባለችው በዕለቷ ጥርፊያ ሳይሆን እና አማራጮች አሉ። አማራጮቹ ግን በትክክል ሊመረመሩ ይገባል። መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርስናል? መጨረሻችን ምን ላይ ያደርገዋል? ነገሩ የተበላሸ የት ላይ ነው? ይህንን መንግስትም ራሱን በትክክል ሊመረምር ይገባል። ምናልባት ይሄ የያዘው አጀንዳ ስልጣን ለመውጣት አስችሎት ይሆናል። ምናልባት ሀያ አምስት ዓመት ለመግዛት አስችሎት ይሆናል። የአገሯን ቀጣይነት ለማረጋገጥ ግን የማያስችል መሆኑን አሁን ካልተረዳ መቼም መቼም ይረዳዋል ማለት አይደለም። ህዝቡም ቢሆን ይህንን በየአካባቢው ያለበትን ብሶት፣ በየአካባቢው ያለውን ግፍ በምን ሁኔታ እንወጠዋለን? አሁን የምንከፍለው መስዋዕትነት የተሻለ ውጤት እንዲያመጣ ስበስ የተሻለ እንዲያገናኘንና እንዲያፋቅረን ምክንያቱም በእውነቱ በየጓዳውና በየእንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ ማያመራ ከሆነ እንደገና ሌላ ዙር ደግሞ ሌላ አዳ ሊገባ ነው ማለት ነው እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል። በአግባቡ ከተጠቀምንበትና የተሻሉ አማራጮችን ከወሰድ ምናልባትም ችግራችን ቀለል ያደረገው ይችላል። የሚጠይቀን ዋጋም ይህን ያህል ብዙ ላይሆን ይችላል። ይህንን ማጤን ከተሳንን መንግስትም ደግሞ ያለበትን ኃላፊነት በጊዜው ተረድቶ ዘላቂ ለሆኑ ጉዳዮች ራሱን ካልከፈተ በስተቀር በእውነቱ ያቺ ሀገር የሚጠብቃት ከፍተኛ አደጋ ነው። ዶክተር ሽመት አመሰግናለሁ። ወደ ዶክተር ዳንኤል ልሻገር። ዶክተር ዳንኤል ከዚሁ አሁን ካነሳነው ነጥብ ገፋ አድርገን እንቀጥልና ምን አይነት ለውጥ ምን አይነት መሻሻሎች ሊመጡ ይገባል አሁን የሚታዩትም ሆነ ሊከተሉ የሚችሉ ህብረተሰቡን ጨምሮ በተለያዩ ክፍሎች የሚደረጉ ሌሎች እንቅስቃሴዎች ወዴት ይወስዳሉ አሁን ካሉበት አዝማሚያ ይሄን አይነት ነገር ሊያመጡ ይችላሉ አዎንታዊም አሉታዊም ሊሆን ይችላል ምንስ አይነት ነገሮች ከግምት ይገባሉ የሚለውን ጨምረው እሺ በጣም አመሰግናለሁ፣ እድል ስለተባለው። በመጀመሪያ በጥያቄ መልክ ላቀርብ እፈልጋለሁ። ይኸውም መንግስት ምን ይላል ስለዚህ ጉዳይ? የመልካም አስተዳደር ጉድለት ነው ነው ይሄ። ትክክል አይደለም፣ ትክክል አመለካከት አይመስለኝም። ፖለቲካዊ መልስ ነው የሰጡት። ማድረግ ያለባቸው ችግሩን በቀጥታ መጋፈጥ። እንዴት ነው የሚጋፈጡት ዶክተር ዳንኤል? በመጀመሪያ ነገር ችግሩን ማመን። ዋናው ችግር የክልልና የመሬት ነው። ለምሳሌ ወልቃይ ጠገዴ የማንነት ጥያቄ ይላል ሰው፣ ኮንሶ የማንነት ጥያቄ ይላል። ይሄ ከምን የመጣ ነው? በዘር መከፋፈል የፈጠረው ችግር ነው። ኢትዮጵያ አስራ ሶስት ክፍለ ሀገሮች አሏት፣ ወደ አምስት መቶ ወረዳዎች አሏት፣ ወደ መቶ ምናምን አውራጃዎች አሏት። እነዚህ ነገሮች መታጠፍ አልነበረም እና እሱን ወደ ዘጠኝ ክፍለ ሀገሮች አዞ እና ምን መጣ? ሁሉም ለመሬት መታገል ጀመረ። መብቱን ትቶ ስለ መሬት ይሄኔ ነው ይሄኔ ነው ይገባኛል እና ይሄንን፣ በዚህ ሊገፉው አይችሉም። ይሄንን መገንዘብ አለባቸው። ስለዚህ ክልልና የመሬትን ጥያቄ እንዴት ነው የምናስወግደው? ምን አይነት እርዳታ እንጠይቃለን? ከተማረውም ፖለቲካውም ድርጅት ምንድን ነው ማድመጥ ያለብን? አንድ ፍንጭ ሰጥተዋል ጠቅላይ ሚኒስትሩ። ሳዳምጥ ገበሬው ላይ መጫን አንችልም ከእንግዲህ በኋላ ብለዋል። ምን ማለታቸው ይሆን? እሱ ላይ ቢያብራሩ ጥሩ ነው። መሬት ለግል እናደርጋለን ነው? በምን አይነት ለግል የምናደርገው መንግስት ወደፊት ምን አይነት የታክስ ስርዓት ሊኖረው ይችላል? እነዚህ እነዚህን ነገሮች ሊያብራሩ ይችላሉ። እንግዲህ እድል የሚባለው እሱ ነው። ተቃዋሚዎች ምን ይላሉ? አገሪቷን ወደ ዲሞክራሲ እናሻግራለን። ምንድን ነው የሚሉት? አንድ የተጻፈ ጽሁፍ ጠቅሼ እኔ የጻፍኩትንም ሳታይ ቀርም አይቻለም። አዎ፣ እና ምንድን ነው የሚሉት? ተቃውሞውን ተካፈሉ። ምን ለማስገኘት አላማው ምንድን ነው? የለም የተገለጸ ነገር የለም። ወደ ፈተናው ሊሄድ ፈተና ማለት ምንድን ነው? ይሄ ግጭት ኢትዮጵያ፣ ኢትዮጵያ ሌላ ጦርነት ውስጥ ይከታታል። ምንድን ነው ይሄ ፈተናው? ጦርነት፣ መተላለቅ፣ ጭራሽ አገሪቷን ማጥፋት። እናያለን፣ በአካባቢው የሚደረገውን ሊቢያ ውስጥ እናያለን። በተለያዩ ቦታዎች እንዲህ አይነት ችግሮች አሉ። ስለዚህ መፍትሄው ምንድን ነው? መፍትሄው ወደ ዲሞክራሲያዊ ስርዓት መሸጋገር ነው። ወደ ዲሞክራሲያዊ ስርዓት ስንሸጋገር፣ ጠላት ዘመድ የሚባል ነገር የለም። ሁሉም እኩል ነው። ዲሞክራሲ ሁሉንም በእኩል ነው የሚያየው። ስለዚህ መንግስት አብሮ እንዲሳተፍ ተቃዋሚዎችም፣ አንድ ላይ ሆነው የምንፈልገው ዲሞክራሲ ነው ወደ ዲሞክራሲ እንሸጋገር ቢሉ ኃይል ይኖራል፣ በራሳቸው መቆም ይችላሉ ሁሉም። ይሄ ሳይሆን ግን ዲሞክራሲ አይጠቀም። ዲሞክራሲ በሀይል አይመጣም። ይሄ መንግስት በሀይል ስልጣን የወሰደው ዲሞክራሲ ሊያመጣ አልቻልም። በዚህ የተነሳ ሌላ መንግስት በሀይል ስልጣን ቢወስድ ዲሞክራሲ አይመጣም። ይሄንን ነው በተለይ በውጭ የምንኖር ትውልድ ኢትዮጵያውያን፣ እኔ አሜሪካዊ ነው ዝግን ግን አገሬ ኢትዮጵያ ነች። ምሁራን የተባሉ የፖለቲካ ድርጅት የፖለቲካ ድርጅቶች ማወቅ አለብን ነገር አለ። እዚህ ላይ ነው የኢትዮጵያ ምሁራን፣ የኢትዮጵያ አመራር፣ የኢትዮጵያ ልማት ህሊና ሆኖ መቅረብ ያለባቸው በትክክል በሳይንሳዊ መንገድ እና ይሄንን ነው። በዚህ መንገድ ነው መፍትሄ አለ። እድል አሁን አለ እድሉ፣ ግን በውይይት በግልጽ እዚህ በተለይ ውጪ ያሉት ኢትዮጵያውያን ያለን ትውልደ ኢትዮጵያውያን ይሄንን ተነጋግረን አንድ አይነት ብሩህ የሆነ አላማ ማቅረብ አለብን። ይሄ ነው በተጨባጭና በግልጽ ውይይት መታየት አለባቸው በእርግጥም እድላለን ያሉት ዶክተር ዳንኤል መሰረታዊ የሆኑ ምናልባትም አሁን ካነሳቸኋቸው የሚቀጥሉ የመንግስትን የተቃዋሚዎችና የተለያዩ የማህበረሰብ ድርጅቶች እንዲሁም ደግሞ የዜጎችን ድርሻ የተለያዩ ክፍሎችን የሚመለከቱ በቀጣይ ውይይታችን በተናጠል የምታነሷቸውን ጭብጦች ለመመርመር እሞክራለን ለዛሬው ግን እንግዶቼ ዶክተር ዳንኤል ተፈራ ዶክተር ሽመት ሲሻኝና አቶ ፈቃደ ሸዋቀና ለጊዜያቸው አመሰግናለሁ፣ እግዜር ይስጥልኝ። አድማጮች ውይይቱን ስለተከታተላችሁ እናመሰግናለን። እናንተም በያላችሁበት ተነጋገሩ። ዘለቂታ ጠቀሜታ የሚያስገኙ በውይይቱም ጭብጥ መሠረት ፈተናውን ወደ ዕድል ለመለወጥ በሚያስችሉ ጭብጦች ዙሪያ የየበኩላችሁን ብታደርሱን እናስተናግዳለን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልካችሁ ደግሞ ቪኦኤ ኤች ኦር እን ኤምኦቢይ ብላችሁ ማድመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየቶቻችሁን አጋሩን። አሁን የዝግጅት ማሳሰብ ያለን። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይልሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይልሳት ከሰኞ እስከ ዓርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399፣ ኤፍኢሲ 56ኛ፣ ሲምቦል ሬት 275፣ ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የአሜሪካ ድምጽ ሬዲዮ አዲስ መረጃዎችን አዳዲስ ዝግጅቶችን ወደ እናንተ በማድረስ ይገኛል። ድረ ገጻችንን በድጋሚ እንግለጽላችሁ። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ኢሜል ለማድረግ ከፈለጋችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ላይ አስተያየቶቻችሁን አድርሱን። የስልክ ቁጥራችን ደግሞ 2022059942 ነው የውስጥ መስመር 14 አሁን የሙዚቃ ቃና ዝግጅት ይቀጥላል። ጽዮን ግርማ ከቅንብሯ ጋር ትቀጥላለች። ሳምንቱን በተለያየ ጉዳይ ተጠምዳችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል ዘወትር ቅዳሜ ምሽት በዚህን ሰዓት የሚተላለፈውን የሙዚቃ ቃና ፕሮግራም ለማድመጥ ሬዲዮናችሁን የከፈታችሁ አድማጮች እንደምናመሻችሁ፣ እንደምንሰነበታችሁ። ልክ እንደ ቀደሙት ሳምንታት ሁሉ ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። If you're lurking, now, you lurking, if I go like I ain't not like you know I dealt with you the nicest, nobody touched me in the righteous, nobody text me in a crisis, I believed all of your dreams are like the ration, you took my heart, all my keys, and my passions, you took my heart, I my sleep, all my decorations, you mistaken my love, I brought for you for foundation, all that I wanted from you was to give me And nothing's wrong Just get ready for work, work, work, work, work, work It's to me I be work, work ለዛሬ መራርጬ ወደ እናንተ ጆሮ የማደርሰው በአሜሪካን የሙዚቃ ደረጃ ሰንጠረዥ ላይ ከአንድ እስከ አስር የተቀመጡትን በተከታታይ ነው። ሰዓት ከበቃኝ ሁሉንም ከአንድ እስከ አስር ያሉትን ሳስደምጣችሁ አመሻለሁ። አሁን ያስደመጥኳችሁ ወርክ የተሰኘውን የሪሃናን ዜማ ነበር። ሪሃና ይህን ዜማ አሁን በቅርቡ ባወጣችው አልበም ውስጥ ያካተተችው ነው። ታዋቂው ድምጻዊ ድሬክም አብረዋት ተጫውቷል። ይህ ወርክ የተሰኘው የሪሃና ዜማ በሳምንቱ የደረጃ ሰንጠረዥ ላይ በአንደኝነት የተቀመጠ ዜማ ነው። ወደ ሁለተኛው ዜማ ሳልፍ፣ ላቭ ዩርሰልፍ የጀስቲን ቢበር ዜማ ነው። ይህ የጀስቲን ቢበር ላቭ ዩርሰልፍ የተሰኘው ዜማ ለተከታታይ ሳምንታት እዚህ የአሜሪካ የደረጃ ሰንጠረዥ ላይ በአንደኝነት ተቀምጦ የቆየ ዜማ ነው። ለዚህ ሳምንት ይህ ዜማ ሁለተኛ ሆኗል። ላቭ ዩርሰልፍ In all the clubs you get in using my name You think you broke my heart, oh girl, for goodness sake You think I'm crying on my own while well I ain't And I didn't want to write a song Cause I didn't want anyone thinking I still care or don't But you still hit my phone up and baby, I'll be moving on, and I think it should be something I don't wanna hold back. Maybe you should know that my mama don't like you, and she likes everyone. And I never like to admit that I was wrong. And I've been so caught up in my job, didn't see what's going on, but now I know. I'm better sleeping on my own. Cause if you like the way you look that much, oh baby, you should go and love yourself. And if you think that I'm still holding on to something, you should go and love yourself. When you told me that you hated my friends, the only problem was with you and not them And every time you told me my opinion was wrong And tried to make me forget where I came from And I didn't want to write a song Cause I didn't want anyone thinking I still care or don't But you still hit my phone up and baby, I'll be moving on, and I think it should be something I don't wanna hold back. Maybe you should know that my mama don't like you, and she likes everyone. And I never like to admit that I was wrong. And I've been so caught up in my job, didn't see what's going on, but now I know. ከጀስቲን ቢበር ላቭ ዩርሰልፍ፣ ሶስተኛ ደረጃ ላይ ወደ ተቀመጠው ዜማ ነው እናመራው። ሰቨን ይርስ ይሰኛል። ሉካስ ግሪሄም የተጫወተው ዜማ ነው ሰቨን ይርስ It was a big, big world, but we thought we were bigger. Pushing each other to the limits, we were learning quicker. By eleven, smoking herb and drinking burning liquor. Never rich, so we were out to make that steady figure. Once I was eleven years old, my daddy told me, Go get yourself a wife, or you'll be lonely. Once I was eleven years old. had that dream like my daddy before me so I started writing songs I started writing stories something about that glory just always seemed to bore me cause only those I really love will ever really know me once I was 20 years old my story got told before the morning sun when life was lonely once I was 20 See my goals. I don't believe in failure. Cause I know the smallest voices they can make it major. I got my boys with me, at least those in favor. And if we don't meet before I leave, I hope I'll see you later. Once I was 20 years old, my story got told. I was written by everything I saw before. songs የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች የምታደምጡት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላልፈውን የሙዚቃ ቃና ፕሮግራማችንን ነው። ወደ አራተኛው ዜማ ላምራ። ስትረስድ አውት ይሰኛል ትዌንቲ ዋን ፓይለት የተሰኙት የሙዚቃ ቡድኖች ማለትም ታይለር ጆሴፍና ጆሽዋ ዳን በጋራ ያቀነቀኑት ወይም ዱዌት የምንለው ዜማ ነው። ስትረስድ አውትስ በአሜሪካ የደረጃ ሰንጠረዥ ላይ በዚህ ሳምንት በአራተኛ ደረጃ ላይ ይገኛል። I wish I found some better sounds no one's ever heard I wish I had a better voice and sang some better words I wish I found some chords in an order that is new I wish I didn't have to rhyme every time I sang I was told when I get older all my fears would shrink But right now I'm insecure and I care what people my think My name's blurry face and I care what you think My name's blurry face and I Come back time to the good old days will take me back to when i was young how come i'm never able to identify where it's coming from i'd make a candle out of it if i ever found it try to sell it never sell out of it i probably only sell one maybe to my brother because we have the same nose same clothes homegrown as stones throw from a creek we used to roam but it would remind us of when nothing really mattered out of student loans and treehouse homes we all would take the ladder my mind is blurry facing up ሁለቱ ድምፃዊያን ከተጫወቱት ስትረስድ አውት ወደ ማይ ሀውስ እናምራለን። ማይ ሀውስ በመድረክ ስሙ ፍሎሪዳ የተባለ ድምጻዊ ያቀነቀነው ዜማ ነው። At my home, tell me where you've been. Pour yourself something cold, baby. Cheers to this. Sometimes you gotta stay in, and you know where I live. Yeah, you know what we is. Sometimes you gotta stay in. in. Welcome to. And you know that you wanna stay. Close the blinds, let's pretend that the time has changed. Keep our clothes on the floor, open up champagne. Let's continue tonight, come on, celebrate. That's how we do. Sometimes you gotta stay in, you gotta stay in. And, you know and you know where I live. Yeah, you know what we is. You know what we is. Sometimes you gotta stay in. Welcome to ፒሎ ቶክ ዜን ማሊክ ማይንድ ኦፍ ማይን ከተሰኘው አልበሙ ላይ የተመረጠ ዜማ ነው። የአሜሪካ የደረጃ ሰንጠረዥ ስድስተኛ ደረጃን ሰጥቶታል። ፒሎ ቶክ Go slow and high tempo, light and dark. Hold me hard and mellow. I'm seeing the pain, seeing the pleasure. Nobody but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. I love to hold you close tonight and always. I love to wake up next to you. So we'll piss off the neighbors in the place that feels the tears, the place to you lose your fears, yeah, reckless behavior. A place that is so pure On. Pillow talk, my enemy, my ally, prisoners. Then we're free. It's a thin line. I'm seeing the pain, seeing the pleasure. Nobody but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. So we'll piss up the neighbors In the place to feel the tears The place to you lose your fears Yeah, reckless behavior A place that is so bad, so dirty Ain't wrong in the better day Better day, better day Loving and fighting on It's a paradise it's our... America is rap music ስልት አቀንቃኝ ጂ ኤዚ እና ቢቢ ረክሳ በጋራ ያቀነቀኑት ዜማ ነው። ቢልቦርድ ሰባተኛ ደረጃን ሰጥቷቸዋል። Uh. And as far as I can see, I just need privacy. Plus, a whole lot of treat about this modesty. I just need space to do me, get away with what they're trying to see. A stella Max, right beside of me. A Ferrari, I'm buying three. A closet of St. Laurent, get what I want when I want. Cause this hunger is driving me, yeah. I just need to be alone. I just need to be at home. Understand what I'm speaking on. If time is money, I need a loan. But regardless, I'll always keep keeping on fake friends we don't take L's, we just make M's. when y'all follow we just make trends i'm right back to work when that break ends it's just me myself and i solo ride until i die cuz i got me for life got me for life Talking to strangers, so get the fuck off me. I'm anxious. I'm trying to be cool, but I may just go, hey, say F out of all of y'all faces. It changes though now that I'm famous. Everyone knows how this lifestyle is dangerous. But I love it, the rush is amazing. Celebrate nightly and everyone rages. I found how to cope with my angers. I'm swimming in money, swimming in liquor. My liver is muddy, but it's all good. I'm still sipping this bubbly. This is lovely. This ain't random, I didn't get lucky. Made it right here, cause I'm sick with it. cutty. They all take the money for granted, but don't wanna work for it. Tell me now, isn't it funny? Nah. Ooh, it's just me, myself, and I. Solo ride until I die. Cause I got me for life. got me for life. Woo! Yeah. I don't need a hand to hold. Even when the night is cold, I got that fire in my soul. የተከበራችሁ ና የተወደዳችሁ የሙዚቃ ቃን አድማጮች፣ የጀመርኩትን የአሜሪካ የሙዚቃ የደረጃ ሰንጠረዥ ሳላጠናቀቅ ሰዓት የተጠናቀቀ ስምንተኛ ደረጃ ላይ ይገኛለሁ፣ ጀስቲን ቢበር ሶሪ እያለ ያቀነቀነው ዜማ ላይ እስቲ። ለዛሬ በዚህ ሶሪ በተሰኘው የጀስቲን ቢበር ዜማ ልሰናበታችሁ። የሳምንቱ ይበለን። ሳምንት ሌሎች ሙዚቃዎችን መራርጭ ጠበቃችኋለሁ። ለዛሬው ግን ደናደሩ ሶሪ፣ ጆስቲን ቢበር ይቀጥላል። but i don't do too well with apologies i hope i don't run out of time cause someone call a referee cause i just need one more shot have forgiveness i know you know that i made those mistakes maybe once or twice By once or twice i mean maybe a couple የማጠቃለያ ዜና ላሰማችሁ። የሶሪያ መንግስት ወታደሮች በእስላማዊ መንግስት ቡድን ታጣቂዎች የተያዘችውን ፓልሜራ ከተማ መልሰው ለመቆጣጠር እያካሄዱ ባሉት ጥቃት ዛሬ የከተማይቱን በርካታ መንደሮችና ቀበሌዎች ይዘዋል። ከኢራቅ ግዙፍ ወታደራዊ ተቋማት አንዱ ወደ ሆነው አልአሳድ የአየር ማረፊያ የአየር ኃይል መደብ ሰርገው የገቡ አራት አጥፍቶ ጠፊ ጥቃት አድራሾች ሦስት ወታደሮችን ገድለዋል። አራቱም አጥፍቶ ጠፊዎች መገደላቸውንና የተለያዩ ሀገሮች ተወላጆች መሆናቸውን ወታደራዊ አዛዡ ሜጀር ጄኔራል አሊ ኢብራሂም ዳቡን ገልጸዋል። ትናንቱ ምሽት ላይ ደግሞ ከዋና ከተማዪቱ ባግዳድ በስተደቡብ በአንድ ስፖርታዊ ውድድር ላይ አጥፍቶ ጠፊዎች ባደረሱት ፍንዳታ 30 ሰው ገድለው 80 ማቁሰላቸው ተዘግቧል። አደጋው የተጣለው የእግር ኳስ ተጋጣሚዎች አሸናፊዎች ሜዳሊያና ዋንጫ እየተቀበሉ በነበሩበት ስነ ስርዓት ላይ እንደነበ በረ የፈረንሳይ ዜና ወኪል ዘግቧል እስላማዊ መንግስት ቡድን ለጥቃቱ ኃላፊነት ወስዷል የቤልጂግ አቃቢያነ ህግ ዋና ከተማይቱ ብራስልስ ውስጥ በአውሮፕላን ጣቢያውና በአንድ የምድር ባቡር የከተማ የህዝብ ማመላለሻ ጣቢያ ላይ ባለፈው ማክሰኞ ከጣሉት የቦምብ አደጋዎች ጋር ግንኙነት አለው በተባለ አንድ ሰው ላይ ዛሬ የእስር ማዘዣ አውጥተዋል ክቡራትና ክቡራን አድማጮች ሰዓታችን ተጠናቀቀ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን ጋር ሶሎሞን አባተን ነኝ እሰናበታችኋለሁ ጤና የአሜሪካ ድምፅ ሬዲዮ ከምሽቱ ሶስት ሰዓት ጀምሮ ሲያሰማችው የቆየው ስርጭት በዚሁ ተጠናቋል። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ያቀናበረችልን ብርሃን ኃይሉና በሌሎቹም ባልደረቦቻችን ስም እናመሰግናለን። እንሰናበታችኋለን። ሄኖክ ሰማ ጊዜር ነኝ። ሰላም፣ ደህና እደሩ።